ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች። ድህቴ ሆይ የጌታ ጸጋና ሰላም ይብዛልሽ እያልኩ የዛሬውን ፕሮግራሜን እጀምራለሁ። እንግዲህ ይህችን የሰላሳ ደቂቃ ቆይታ አብርሽ ለማሳለፍ እድልን ስላገኘው እጅግ በጣም ደስ ይለኛል። በዛሬው ፕሮግራሜ ውስጥ ስለ አጥንት መሳሳት በሽታ አብረን እናያለን። እስከ ፍጻሜ ቆይተሽ እንድትከታተይ እየጋበዝኩሽ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ሕያውና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ ይህችን የሰላሳ ደቂቃ ቆይታችንን እንድትባርክልን፣ እንድትመክረን፣ እንድትናገረን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ክብር ላንተ ይሁን። በጌታ በኢየሱስ ስም አሜን። Ya vilos, va nedar el sojal, exa mere attimot, atana ken molo, ati tem dance re, esuisadano, መላኩ ስታገል ስሜት ተለውጧል። ጠላት ማን ነው ይበል። ከእናቴ ማህፀን ሲመርጠኝ በዘላለም ፍቅሩ ወደደኝ። ማን ነው ከግዛቱ የሚነቀንቀል እግሩ ወደው አሻግሮ ጋር እንትን በቃ ሰውሮ የድል ሰው አርጎኛ አልሰማን ቀይሮ ከሸለቆው ስፍራ ከደንቀት ከዘመናት ኋላ በድንገት እግዚአብሔር ታደገኝ ሆነልኝ መሰረት። የአጥንት መሳሳት። አጥንት ከሰውነት ክፍል ጠንካራው አካል ነው። እንደ ጥንካሬው ግን በተለያዩ ምክንያቶች ለጉዳት በሚዳረግበት አጋጣሚ ወደ ቀድሞ ይዞታው ለመመለስ ቀላል አይሆንም። አጥንት ከአካል እድገትና ከእድሜ መጨመር ጋር እያደር እያደገና እየጠነከረ ሄዶ በጉልምስና እድሜ ማብቂያ ላይ እድገቱን ያቆማል። አጥንት ጠንካራ የሰውነት አካል መሆኑ ቢታወቅም በተለያዩ ምክንያቶች አቅም የሚያጣበትና ለስብራትም ሆነ ለመሰንጠቅ የሚጋለጥበት ሁኔታ አለ። የጥንካሬውን ያህል ታዲያ እክል ሲገጥመው በቀላሉ ላይጠገንም ይችላል። የዓለም የጤና ድርጅት እንደሚለው ከወንዶች ይልቅ የሴቶች የአጥንት ጥንካሬ ከእድሜ አኳያ እየቀነሰ ይሄዳል። ጥንካሬው የቀነሰ አጥንት ደግሞ ለመሰበርም ሆነ ለመሰንጠቅ አደጋዎች እጅግ የተጋለጠ ነው። እንደ ድርጅቱ የሚያጋጥመው የአጥንት መሰንጠቅ አደጋ ከዕድሜ አኳያ ይበረታል። ከ50 ዓመት በላይ ከሆኑ ሴቶች አርባ በመቶ ለዚህ ችግር ይዳረጋሉ። እግር ወይም እጅ የመሰበር አደጋ ሊያጋጥም ይችላል። በእርግጥ ይህ በተገቢው ሕክምና ሊጠገንና ወደ ቦታው እንዲመለስ ሊደረግ ይችላል። እንዲህ ያለው ችግር የሚወሳሰበው ግን አንድም አጥንቱ ሲሳሳ አለያም አቅም አጥቶ ለመሰንጠቅ ሲዳረግ ነው። ይህ ችግር በአብዛኛው በዕድሜ የገፉ ሰዎች ላይ የሚታይ ሲሆን በተለይ ሰዎቹ እንደ ልብ የማይንቀሳቀሱ ከሆነ ሌላ ተጨማሪ የጤና እክልም ሊያስከትል ይችላል። እንደ ሐኪሞች ግምትም ከሀምሳ ዓመት በላይ ከሆናቸው ሴቶች ከሶስት አንዷ ወይም ከዚያ በላይ የወር አበባ ዑደት ከቆመ በኋላ በሚከሰት የሆርሞን ለውጥ የአጥንት መሳሳት ወይም የመሰንጠቅ ችግር ይገጥማቸዋል። እንዲህ አይነቱ ችግር ለመከላከል ይላሉ ሐኪሞች፣ ብዙም የማይንቀሳቀሱ ከሆነና ተስተካክሎ የመቆም እርግጠኝነት ከሌለ በመውደቅ የሚመጣው መዝለስ ከፍተኛ ነው። እንዲህ ባለ ሁኔታ ላለ ሰው መንቀሳቀስ እጅግ ወሳኝ ነው። አጥንቱ በእንቅስቃሴው ሊነቃቃ እንደሚችል መረዳት ያስፈልጋል። ይህም የተዳቀቀው አጥንት እንዲጠናከር የማድረግ አስተዋጽኦ አለው። የአጥንት መሳሳት ወይም አቅም ማጣት የሚያጋጥማቸው ሰዎች ለረጅም ጊዜ ምንም አይነት የጤና እክል እንዳለባቸው ሊያውቁት አይችሉም። ለአስር ወይም ለአስራ አምስት አመታት ያለ ምንም እንከን ሊንቀሳቀሱበት ይችላሉ። የከፋ ችግር መኖሩን የሚረዱት ስብራት ሲያጋጥማቸው ይሆናል። አንዲት እናት ሲናገሩ ከስራ እረፍት በነበርኩበት ወቅት ነው ምግብ ቤት ውስጥ የወለሉ ንጣፍ አንሸራቶኝ ወደቅኩ። ታፋይ ላይና ትከሻይ ላይ ተሰበርኩ። ዶክተሮቹ የትከሻሽ ስብራት ቀጥተኛ በመሆኑ ተጋጥሞ የመዳን ተስፋ አለው አሉኝ። እናም አጥንቱን ስበው አያያዙት እንጂ የተፈረካከሰ እንጨት መስሎ ነበር። ከዚያም የስልሳ ዘጠኝ አመቷ ወይዘሮ በአካባቢያቸው በሚገኘው የማገገሚያ ክሊኒክ ውስጥ ለሶስት ሳምንታት እንዲቆዩ ተደረገ። እዚያም በየሰዓቱ በተዘጋጀላቸው መርሃ ግብር መሰረት በየቀኑ የስነ ልቦና ምክር አገልግሎትን ጨምሮ የሰውነት እንቅስቃሴ ሲያደርጉ ከረሙ። በቆይታቸውም ታማሚዋ አንድ ሰው ለመውደቅ አደጋ ሲጋለጥ እንዴት መውደቅ እንደሚኖርበት ስልት እንዲያጠኑ ተደርጓል። መውደቅ ድንገተኛ በመሆኑ አንድ ሰው አወዳደቅን እንዴት ሊያስተካክል ይችላል የሚል ጥያቄ ሊነሳ ይችላል። የስነ ልቦናው የምክር አገልግሎት ሚናው ይሄ ነው። አጥንት ጥንካሬ ከሌለው የሚገጥመው አደጋ የተለያዩ መዘዞችን ማስከተሉ የግድ ነው። ጥናቶች እንደሚያመለክቱትም በመውደቅም ሆነ በተለያዩ አጋጣሚዎች ከሚደርሱ ስብራቶች በተለይ አንገት ላይ የሚያጋጥም ስብራት ለኅልፈተ ሕይወት ሊዳረግ ይችላል። ምክንያቱም ይህ ከመንቀሳቀስ ጋር የተገናኘ ነው። በተወሰነ ዕድሜ አንድ ሰው ረጅም ሰዓታት አልጋ ላይ የሚተኛ ከሆነና የማይንቀሳቀስ ከሆነ በቀላሉ ለተለያዩ ተያያዥ በሽታዎች ይጋለጣል። ማለትም የደም መርጋት፣ የሳምባ መታፈን፣ የልብ ምትና የደም ዝውውር ችግሮች የመሳሰሉት ሁሉ ያጋጥማሉ። እናም እነዚህ ተባብረው ህመምተኛውን ለህልፈት ሊዳርጉት ይችላሉ። የአጥንት ጥንካሬ ማጣት በዘመኑ ሕክምና ቀድሞ ሊደረስበት እንደሚችል ነው የሚታመነው። የዘርፉ ሐኪሞች ራጅ በማንሳት የአጥንቱን ክብደትና ጥንካሬ መመዘን ይችላሉ። ከዚህም የተነሳ የተለያዩ መረጃዎች እንደሚያመለክቱት በየዓመቱ ወደ ስምንት መቶ የሚደርሱ ይህን መሰል ምዘናዎች ይካሄዳሉ። ሐኪሞቹ በሚያደርጉት በዚህ ምርመራ በተመረጠው የሰውነት አካል አካባቢ ምን ያህል የካልሲየም መጠን እንዳለ ማወቅ ይችላሉ። በተለይ በዳሌ አካባቢ በሚገኘው አጥንት ላይ ነው ይህ ምርመራ በብዛት የሚደረገው። ይህ የሆነበት ምክንያትም ከሌላው አካባቢ ይልቅ በዚህ ስፍራ የሚገኘው አጥንት በቀላሉ ሊሰበር ስለሚችል ነው። እናም በምርመራው በተባለው አካባቢ ዝቅተኛ የካልሲየም መጠን የሚኖር ከሆነ አጥንቱ ጥንካሬ የጎደለው መሆኑ አያጠራጥርም። ያም ውሎ አድሮ በቀላሉ ለጉዳት ይዳርጋል። ለዲያብሎስ ባለ እዳ ደርሶታል። እግዚአብሔር አትሞት አከናቴን ሞሎ አትንቴን በምስሬን La Swiss <laughs> are the alone. He was <laughs> the Amra Patar. He was the Amra Patar. He was in Tariqa Tafa. Silaneba Urda Kalafa. He has Bakendo de Kafa to suffer can watch cat out the I the good I መድኃኒቶች አጥንትን የመጉዳት ባህሪም አላቸው። ለምሳሌ ለሚጥል በሽታ የሚወሰዱ መድኃኒቶች፣ ለሆድ ህመምና ለጨጓራ የሚወሰዱ አንዳንድ መድኃኒቶች ለረጅም ጊዜ የሚወሰዱ ከሆነ በጊዜ ሂደት ይህን ችግር ሊያስከትሉ ይችላሉ። ይህ ማለት ግን ለምሳሌ በሳምንት ሁለቴ በመውሰድ ማለት አይደለም። ነገር ግን አንድ ሰው እንዲህ ያሉ መድኃኒቶችን በተከታታይ ለሁለትና ከዚያ በላይ አመታት የሚወስድ ከሆነ ይህ የጎንዮሽ ችግር አይቀሬ ነው። ከዚህም ሌላ ኬርቲዞን የተሰኘው መድኃኒት የአጥንትን ጥንካሬ እንደሚጎዳ ነው ሐኪሞች ያመለከቱት። ይህ በተለይ የሪህ ህመምተኞችን ይመለከታል። ኬርቲዞንን ለመውሰድ ይገደዳሉና ለካንሰር ሕክምና የሚደረገው ኬሞቴራፒም እንዲሁ ለዚህ ሊያጋልጥ እንደሚችል ይታመናል። አንዲት ወይዘሮ ሲናገሩ የዛሬ 11 ዓመት የሆድ ካንሰር አጋጥሟቸው እጢው በቀዶ ጥገና ወጥቶላቸዋል። ከቀዶ ጥገናው በኋላ ኬሞተራፒው ቀጠለ። ይህም የተገመተውን የአጥንት መዳከም አስከተለ። በማገገሚያው ክሊኒክ ዕለት በዕለት ከሚሰሩት የሰውነት እንቅስቃሴ ጎን ለጎን ያመጋገባቸው ሁኔታም ከፍተኛ ክትትል ይደረግበታል። ከየዕለቱ ምግባቸው ውስጥ በቂ ካልሲየም ሊያገኙ የሚችሉባቸውን ምግቦች መመገብ እንዳለባቸውም ይመከራሉ። ቫይታሚን ዲም ይወስዳሉ። ቫይታሚን ዲ ለአጥንት ስለሚሰጠው ጥቅም ሐኪሞች ሲናገሩም፣ ቫይታሚን ዲ በአጥንት አወቃቀርና በካልሲየም ክምችቱ ላይ ቀጥተኛ የሆነ ተጽዕኖ ያደርጋል። ያለ ቫይታሚን ዲ ይህ ነው የሚባል የአጥንት ገጽታ አይኖርም። እድሜን ተከትሎ የአጥንት መሳሳት ችግር በብዛት ሴቶችን ያጋጥማል ቢባልም ወንዶችም ለችግሩ የሚጋለጡበት ሁኔታ መኖሩ ግልጽ ነው። በነገራችን ላይ በዳሌ አጥንት ላይ የሚደርስ መሰንጠቅ ከባድና አብዛኛውን ጊዜ ሐኪም ቤት ተኝቶ ለመታከም ግድ የሚል ሲከፋም ለአካል ጉዳት የሚዳርግ እንደሆነ ነው የዓለም የጤና ድርጅት የሚያመለክተው በአንድ ወቅት በተደረገ ጥናት አንድ ነጥብ ሰባት ሚሊዮን ሰዎች በዓለም ዙሪያ የዳሌ አጥንት መሰንጠቅ እንዳጋጠማቸው ተመዝግቧል። የዓለም የጤና ድርጅት እንደሚለውም በመጪው 2050 ዓመተ ምህረት ከህዝብ ብዛትና የአኗኗር ሁኔታ አኳያ ቁጥሩ ከፍ ብሎ ስድስት ሚሊዮን ሊደርስ እንደሚችል ይገመታል። የ19 ዓመቷ ሀና ድንገት በመውደቋ ምክንያት በጣም ኃይለኛ የወገብ ህመም ጀመራት። የአከርካሪዋ ሁለት አጥንቶች የተሰበሩ ሲሆን ይህም ቁመቷ በአምስት ሴንቲሜትር እንዲያጥር አድርጓል። ለዚህ መንስኤው ኦስቶፖሮሲስ ወይም የአጥንት መሳሳት ነበር። ኦስቶፖሮሲስ ቃል በቃል ሲተረጎም የተበሳሳ አጥንት የሚል ፍች ያለው ይህ ሕመም ድምጽ አልባ ተብሎ የተጠራው አጥንት በድንገተኛ ጭነት ግጭት፣ ወይም መውደቅ ምክንያት እስኪሰበር ድረስ መሳሳቱን የሚጠቁም ምልክት ስለማይታይ ነው። ስብራቱ በአብዛኛው የሚከሰተው ዳሌ፣ ጎድን፣ አከርካሪ ወይም የእጅ አንጓ ላይ ነው። አብዛኛውን ጊዜ ሰዎች የአጥንት መሳሳትን የሚያያይዙት አቅመ ደካማ ከሆኑና በዕድሜ ጠና ካሉ ሴቶች ጋር ነው። ይሁን እንጂ ከሀና ሁኔታ ማየት እንደሚቻለው የአጥንት መሳሳት ወጣቶችንም ሊያጠቃ እንደሚችል ነው። ዓለም አቀፍ የአጥንት መሳሳት ማህበር እንደዘገበው በአውሮፓ ህብረት አገሮች በየሰላሳ ሴኮንዱ አንድ ሰው በአጥንት መሳሳት ምክንያት አጥንቱ ይሰበራል። በዩናይትድ ስቴትስ አስር ሚሊዮን የሚያሉ ሰዎች የአጥንት መሳሳት ችግር ያለባቸው ሲሆን ሰላሳ አራት ሚሊዮን የሚያሉ ሰዎች ደግሞ አጥንታቸው በመሳሳቱ ምክንያት ለዚህ በሽታ ይጋለጣሉ የሚል ስጋት አለ። ከዚህም በላይ የዩናይትድ ስቴትስ ብሔራዊ የጤና ተቋም እንደገለጸው ሀምሳ ዓመት ወይም ከዚያ በላይ ከሆናቸው ሁለት ሴቶች መካከል አንዷ አሊያም ከአራት ወንዶች መካከል አንዱ በሕይወት ዘመናቸው ውስጥ ከአጥንት መሳሳት ጋር ተያያዥነት ያለው የአጥንት መሰበር ያጋጥማቸዋል። ለወደፊቱም ቢሆን ሁኔታው እንደሚሻሻል የሚያሳይ አዝማሚያ አይታይም። የዓለም የጤና ድርጅት ዜና መጽሔት በአጥንት መሳሳት ምክንያት የሚደርስ ስብራት በመላው ዓለም በቀጣዮቹ 50 ዓመታት በእጥፍ እንደሚጨምር ገልጿል። ይህ ትንበያ እየጨመረ ይመጣል ተብሎ የሚታሰበውን የአረጋውያንን ቁጥር መሰረት ያደረገ ነው። ያም ሆኖ የሚያስከትላቸው ውጤቶች በጣም የሚያስፈሩ ናቸው። ኦስቶፖሮሲስ ወይም የአጥንት መሳሳት ለአካል ጉዳት ወይም ለሞት የመዳረጉ አጋጣሚም በጣም ሰፊ ነው። ሀምሳ ዓመት ወይም ከዚያ በላይ ሆኗቸው የዳላ አጥንት ስብራት ካጋጠማቸው ሰዎች መካከል ወደ ሀያ አምስት በመቶ የሚሆኑት በሚደርስባቸው የጤና ችግር ምክንያት ይሞታሉ። ውድ እህቴ ሆይ ይህ በአጥንት መሳሳት ላይ እያየን ያለነውን ትምህርት አላጠናቀቅንም። ሳምንት የሚቀጥለውን ይዘን እንመለሳለን። Cam but don't let lost. I at I I the You

የቅርብ ጊዜ ጥናቶች እንደሚያሳዩት ሰዎች በአብዛኛው በዚህ በሽታ የሚያዙት በዘር ውርስ ነው። ወላጆች የዳሌ አጥንት ስብራት አጋጥሟቸው ከነበረ ተመሳሳይ የሆነ ስብራት በልጆች ላይ የመድረሱ አጋጣሚ በእጥፍ ይጨምራል። ሌላው መንስኤ አንድ ልጅ በእናቱ ማህፀን እያለ የተመጣጠነ ምግብ ባለማግኘቱ የተነሳ ከልጅነቱ ጀምሮ የአጥንት መሳሳት የሚያጋጥመው መሆኑ ነው። የእድሜ መግፋት ደግሞ በኦስቶፖሮሲስ ወይም በአጥንት መሳሳት በሽታ የመጋለጥን አጋጣሚ ይጨምራል። በአብዛኛው በእድሜ የገፉ ሰዎች አጥንታቸው እየደከመ ይሄዳል። የስኳር በሽታና እንቅርት የመሳሰሉ የጤና ችግሮችም ለኦስቶፖሮሲስ ወይም ለአጥንት መሳሳት የሚያደርጉት አስተዋጽኦ ትልቅ ነው። ሴቶች የወር አበባቸው በሚቆምበት ጊዜ አጥንት እንዳይሳሳ የሚከላከለው ኤስትሮጅን የተባለው ሆርሞን ይቀንሳል። በአጥንት መሳሳት የሚሰቃዩ ሴቶች ቁጥር ከወንዶች በአራት እጥፍ ያህል የሚበልጠው በዚህ ምክንያት ነው። የአንዲት ሴት ዘር አመንጭ አካል ወይም ኦቫሪ በቀዶ ሕክምና በመወገዱ ምክንያት የኤስትሮጅን ማነስ ስለሚፈጠር ከዕድሜ በፊት የወር አበባ መቋረጥ ሊያጋጥምም ይችላል። አንድ ሰው የአመጋገብና የአኗኗር ዘይቤውን በመለወጥ ለአጥንት መሳሳት በሽታ የመጋለጥ አደጋን ሊቀንስ ይችላል። ካልሲየምና እና ቫይታሚን ዲ ያነሰው አመጋገብ ላጥን ተመሳሳት አስተዋጽኦ ከሚያደርጉ ሁኔታዎች አንዱ ነው። ብዙ ጨው መመገብም ሰውነት ብዙ ካልሲየም እንዲያስወጣ ስለሚያደርግ ላጥን ተመሳሳት መንስኤ ይሆናል። ከመጠን በላይ አልኮል መጠጣት የአመጋገብ ስርዓት ስለሚያዛባ ላጥን ተመሳሳት እሱም አስተዋጽኦ ያደርጋል። ባለፈው ሳምንት የጠቀስናት ሀና በኦስቶፖሮሲስ የተጠቃችው የአመጋገቧ ስርዓት ስለተዛባ ነው። ይህ የአመጋገብ ልማዷ የአልሚ ንጥረ ነገሮች እጥረት፣ የክብደት መቀነስና የወር አበባ ዑደት መጥፋት አስከትሎባታል። ከዚህም የተነሳ ሰውነቷ ኤስትሮጅን የተባለውን ሆርሞን ማመንጨት ስላቆመ አጥንቷ ሊሳሳ ችሏል። አንድ ሰው በኦስቶፖሮሲስ ወይም በአጥንት መሳሳት በሽታ እንዲጠቃ የሚያደርገው ሌላው ምክንያት በቂ አካላዊ እንቅስቃሴ እንዳያደርግ እንቅፋት የሚሆን የአኗኗር ዘይቤ መከተሉ ነው። በተጨማሪም ማጨስ በአጥንት ውስጥ የሚገኙ ማዕድናትን ስለሚሸረሽር ለአጥንት መሳሳት ችግር ከሚያጋልጡት ዋነኛ መንስኤዎች መካከል አንዱ ነው። የዓለም የጤና ድርጅት እንደገለጸው የዳሌ አጥንት ስብራት ከሚደርስባቸው ስምንት ሰዎች አንዱ ይህ አደጋ የሚያጋጥመው በማጨስ ምክንያት ነው። ይሁን እንጂ አንድ ሰው ማጨስ ሲያቆም አጥንቱ የመሸርሸሩና ለስብራት የመጋለጡ እድሉ እንደሚቀንስ ጥናቶች ያመለክታሉ። ታዲያ ይንን የአጥንት መሳሳት በሽታ እንዴት መከላከል ይቻላል? የአጥንት በሳሳት በሽታን ለመከላከል የሚያስችል የመጀመሪያው እርምጃ መወሰድ ያለበት በልጅነትና በጉርምስና እድሜ ነው። ምክንያቱም የአንድ ሰው አጥንት ዘጠና በመቶ የሚገነባው በዚህ እድሜ ላይ ነው። ለአጥንት ጥንካሬ ወሳኝ የሆነው ካልሲየም በዋነኝነት የሚከማቸው በአጥንት ውስጥ ነው። የካልሲየም ዋነኛ ምንጭ ከሆኑት የምግብ አይነቶች መካከል ወተት እንዲሁም እንደ አይብና እርጎ ያሉ የወተት ተዋጽዎች አሳ፣ ለውዝ፣ ሰሊጥ፣ አኩሪ አተር እና ጠቆር ያሉ አረንጓዴ ቅጠላ ቅጠሎች ይገኙበታል። ካልሲየም በሰውነት ውስጥ እንዲዋሃድ ቫይታሚን ዲ የግድ አስፈላጊ ነው። ይህ ቫይታሚን ቆዳችን ውስጥ የሚመረተው የፀሐይ ብርሃን ስናገኝ ነው። የውስጥ ደዌ ሕክምና ስፔሻሊስት የሆኑ ሐኪሞች እንደሚመክሩት በየቀኑ ለአስር ደቂቃ ያህል ፀሐይ መሞቅ 600 ዩኒት የሚያክል ቫይታሚን ዲ ስለሚያስገኝ ኦስቶፖሮሲስን ወይም የአጥንት መሳሳትን ለመከላከል አስተዋጽኦ ያደርጋል ብለዋል። በተጨማሪም ይህ ቫይታሚን ከእንቁላል አስኳል፣ በጨዋማ ባህር ውስጥ ከሚኖሩ አሳዎች፣ ከጉበትና ከመሳሰሉት የምግብ አይነቶችም ይገኛል። የአጥንት መሳሳትን ለመከላከል የአካል ብቃት እንቅስቃሴ የሚያበረክተውን አስተዋጽኦ አቅልለን ልንመለከተው አይገባም። አካላዊ እንቅስቃሴ በልጅነትና በጉልምስና እድሜ አጥንት እንዲጠነክርና እንዲደነድን ሲያደርግ፣ በእርጅና እድሜ ደግሞ አጥንት እንዳይሳሳ ይከላከላል። በአጥንቶችና በመገጣጠሚያዎች ላይ ብዙ ጫና ሳይፈጠር ጡንቻዎች እንዲንቀሳቀሱ የሚያደርጉ እንደ ክብደት ማንሳትና የስበትን ኃይል መቋቋምን የሚጠይቁ እንቅስቃሴዎችን ማድረግ ጥሩ እንደሆነ ይመከራል። በእግር መሄድ፣ ደረጃ መውጣትና ሶምሶማ ቀላል ሆኖም ውጤታማ የሆኑ የእንቅስቃሴ አይነቶች ናቸው። ይህን ድምፅ አልባ በሽታ ለማሸነፍ አስቀድሞ የመከላከያ እርምጃዎችን መውሰድ ወሳኝ ነው። ይህ ደግሞ ቀደም ብለን እንደተመለከትነው አጥንት እንዳይሳሳ ብሎም ጥንካሬው እንዲጨምር ለማድረግ በአመጋገብና በአኗኗር ዘይቤ ላይ ለውጥ ማድረግን ይጨምራል። ብዙ እንቅስቃሴ የማይጠይቅ የአኗኗር ዘይቤ ያላቸው ሰዎች በዚህ ረገድ ለውጥ ማድረግ ቀላል እንደማይሆንላቸው የታወቀ ነው። ይሁን እንጂ አስፈላጊውን ጥረት የሚያደርጉ ሰዎች በርካታ ጥቅሞችን ያገኛሉ። ከሚያገኟቸው ጥቅሞች መካከል የመጀመሪያው በዓለም ዙሪያ በአጥንት መሳሳት ከሚሰቃዩ በሚሊዮኖች ከሚቆጠሩ ሰዎች መካከል አንዱ ከመሆን መዳን ነው። ሴቶች የወር አበባቸው እንዲቆም እስከ ማድረግ የሚያደርስ ከባድ እንቅስቃሴ ኤስትሮጅን የተባለው ሆርሞን እጥረት እንዲኖር ስለሚያደርግ አጥንት በቀላሉ እንዲሰበር ሊያደርግ ይችላል። ከስልሳ አምስት አመት በላይ የሆናቸው ሴቶች አጥንታቸው ሳስቶ ወይም በከፍተኛ ሁኔታ ተጎርቶ እንደሆነ ለማወቅ ምርመራ እንዲያደርጉ ይመከራሉ። አጥንታቸው በከፍተኛ ሁኔታ ከሳሳ፣ ይህንን ለመከላከል እንዲሁም ለማከም መድኃኒት ሊታዘዝላቸው ይችላል። ይሁን እንጂ ሕክምናውን ከመጀመራቸው በፊት ጥቅምና ጉዳቱን ማመዛዘን ይኖርባቸዋል። መከላከል ከሚቻልባቸው መንገዶች መካከል አጥንት እንዳይሳሳ ብሎም ጥንካሬው እንዲጨምር የሚረዳ የአመጋገብና የአኗኗር ዘይቤ መከተል ይገኝበታል። ትላንቱ ዛሬ ይወጣ አምሮበታል። መርዶውን ለዲያብሎስ ማለዳ ደርሶታል። يا بيرة تموت يا بيرة يا ከድል ሰዋር ጎኛ ስሜንም ቀይሮ ከሸለቆ ስፍራ ከደልከት ከዘመናት ኋላ በድንገት እግዚአብሔር ታደገ ሆነልኝ መሰረት Okay አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖራችሁ በአድራሻችን ጻፉልን። እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስታውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ። የህይወቴን ታሪክ የጻፈ ስለኔ በውርደት ያለፈ የዘመመ ቤትን በቀንዱ ደገፈ ከትላንቱ ሰፈር ከወድቀት አውጥቶኛለና በቅዝበት አትፈልጉኝ ጻ ሄጃለው ለሹመት ፍጥረት ሁሉ كف